the voice of America. በአማራ ብሔራዊ ክልላዊ መንግስት በዋግምራ ዞን ባዝዱላ ወረዳ ውስጥ ያንዳንድ ቆላማ አካባቢ ነዋሪዎች በቂ ዝናብ አላገኘንም ሲሉ ለቪኦኤ ገልጸዋል። በቀደመው ዓመትም ተመሳሳይ ችግር ደርሶ መራባቸውንም ተናግረዋል። በወረዳው የግብርና ጽሕፈት ቤት የቅድሚያ ማስጠንቀቂያ ኃላፊ ችግር መኖሩን አረጋግጠዋል። መለስካቸው አምሃ ተከታዩን ዘግበዋል። በአማራ ክልል በተለይም በሰሜን ምስራቁ ክፍል ዝናብ አጠር አካባቢዎች እንዳሉ ተደጋግሞ የሚነገር ቢሆንም በተለይም በዋግምራ ዞን ጋዝጊ ብላ ወረዳ የቀበሌ ዜሮ አራት ዜሮ ስምንት እና ዜሮ ዘጠኝ ነዋሪዎች ነን ያሉ ሰዎች እንደገለጹት በዘንድሮው ክረምት የነበረው ዝናብ በጣም አነስተኛ እንደሆነ ይናገራሉ እነዚህ ስማቸው እንዳይገለጽ ያስጠነቀቁ የቀበሌዎቹ ነዋሪዎች ለቪኦኤ እንዳስታወቁት በእነዚህ ባለፉት ሁለት የክረምት ወራት አንድም ቀን አጥግቦ የዘነበበት ዕለት የለም ይላሉ። ከዚያ ባለፈ ደግሞ አያሌ ቀናት ጨርሶ የማያካፋባቸው ዕለታት እንደሚበልጡ ያስረዳሉ። ባለፈው ዓመትም ተመሳሳይ ችግር ስለነበረ ዘንድሮ ረሃብ ጸንቶብናል ይላሉ። የወረዳው ግብርና ጽህፈት ቤት የቅድመ ማስጠንቀቂያ የስራ ሂደት አስተባባሪ አቶ ሻምበል ደበሳው ይህንን አረጋግጠውልኛል። እንደተባለው በትክክል ነው። ችግሩ በተለይ በእኛ ወረዳ በቆላማዎች ቀበሌዎቻችን ላይ እጅግ በጣም አሳዛኝና ማህበረሰቡ ሰላማዊ ሰልፍ አድርጎ ወደ ወረዳችን እየመጣ መሆኑን አሁን በአጋጣሚ እንደውም አንዱ ዜሮ አራት ምቆጎ የሚባል ቀበሌ ላይ እዛ ጋ ሰላማዊ ሰልፍ አድርገው አሁን በነሐሴ ሰባትና ስምንት ለማረጋጋት አሁን እዛ ቀበሌ ላይ ነኝ ያለው አርሶ አደሮቹ ጨምረው እንዳስረዱት በሴፍቲኔት መርሃ ግብር ተይዘው የነበሩ ቢሆንም ባለፈው አመት አቅማቸው ሳይፈቅድ በመመረቃቸው ላልታሰበ ችግር እንደተጋለጡ ያስረዳሉ። አቶ ሻምበል ይህ ችግር እንዳለ ገልጸው በወቅቱ መፍትሄ ነው ያሉትንና ባሉበት መስሪያ ቤት የተደረገውን ያብራራሉ። ሺ ሁለት መቶ ስልሳ አምስት ህዝብ ተጎጂ ያለን ችግር ላይ የወደቀ ብለ ሪፖርት አደርግም። መናቶ ሻምበል ባለፈው አመት ማለት ነው ሁለት ሺ ስድስት ላይ በስሪ ኮሚቴው አዝብቀ ላክን። ከዚያ ቆራታ ላይ የመጣ እርዳታ የለም። ለዚህ እናንተ እንግዲህ እንዳሉት በሙሉ ተመልክታችሁ፣ ያለውን ሁኔታ በደንብ ተገንዝባችሁ፣ እንደዚህ ያለ ችግር ሊኖር ስለሚችል እርዳታ እንፈልጋለን ብላችሁ ልካቸዋል። አዎ ትክክል። ምን ቀበሌዎች እንደነ ዜሮ ሃያ መስቀሮ ነው የሚባል እንደነ ዜሮ ስድስት እንትደጋማ ቀበሌዎች ላይ አምናዊ ዝናብ ብዛት ተሶ ውሃ ሰዓት ነበር የበላው። ለእነዚህ ና ለእኔ ለመሳሰሉ ቀበሌዎች ሰጣለ። ለስድስት ቀበሌዎች ሰጣለ። ከሌሎቹ ቀሩ። ይህ ነበር አሁን ችግር እና ከዚያ በኋላ ሊኖር የሚችለው አደጋ እናንተ አስቀድማችሁ መርምራችሁ ተመልክታችሁ አመዛዝናችሁ ሪፖርት አላረጋችሁም ማለት ነው? አድርገን ነበር። እንግዲህ ዞሮ ዞሮ የቀረው ከዞን ይሁን ከክልል ይሁን ከፌዴራል ይሁን እንግዲህ እኛ ምክንያቱም ባናውቅም እኛ ለሚመለከተው ሪፖርት ልከን ነበር። ያ ሆኖ ዞሮ ዞሮ ሁለት ሺህ ኮታ እንደውም የነበረን ሶስት ዘጠኝ መቶ ኮታ የነበረችው ይዘን የነበረው ያ ከዚያ ተቀንሶ ሁለት ሺህ ቦታ ሆኖ ሲመጣ እንደገና ለሰጠናቸው ቀበሌዎች ትተን ቀንሰን የአስር እና አስራ አምስት ፐርሰንት ላይ ያው እንዲካተቱ እና በጣም የተጎዱትን ያደረግነው ያደረግ ነው። ባለፈው አሁን እነዚህ እንደሚነግሩ ከሆነ እኮ አቶ ሻምበል ብዙዎቹ እኮ በእለት እኮ የምንበላውም አንድ ነገር የለንም። በሁለት በሶስት ቀን እየቆጠብን ውስጥ ቀንተን ነው የምናገው፣ ና በጣም ተጎድተናል ለሚሉት እኔ እኮ በጣም የሚያሰጋ ነገር ነው። ትክክል ነው። አሁን የምትለው ኝ ነገር በጣም ትክክል ነው። አሁን ይብንት ዜሮ አራት ቀበሌ የሚቆቦ የሚባል ቀበሌ ነው ያለው ብዬ አለው። አሁን ማህበረሰቡን ሰብስበን ያለ ነው አሁንም እያሉን ያለው አይደለም። የአምናው ችግር ብቻ አንተ ያልከኝን ሁሉ ነው አሁን እያነሱልኝ ያለ አሁን በአጋጣሚ አዳራሽ ወጥቼ ነው ማነጋገር እና ስለዚህ አሁንም እያሉን ያለ የአምናና አምና ተጎድተ ዘንድሮም አሁን ተጎድተናል በተለይ አንድ ደብር ታች አሁነ ተክሌ የምትባል ወረታች እና አላኖች የሚባሉ ደብር ወረታች ቆላማዎቹ ተነቀል ነ መስሪያ ስጡን እያሉ ነው አሁን የሚጠይቁት። እና ያው ይህን አሁን እኛ ግብርሃል ወጥተን እያረጋጋን ነው ዝሮ ዝሮ በካሜራም እየቀረጥና ኢንተርቪውም እያደረግን ማህበረሰቡን ያው እና ለዞንና ለክል የሚመለከተው የመረጃ እንሰጣለን ብዬ ነው አሁን እየዞን ያለ ሰሩ ባለፈው ናሀሴ አስራ ሰባት ቀን ሁለት ስታ ዓመተ ምረት ትልልቅ ባለስልጣናት ወደዚያ መጥተው ሳለን እናመለክታለን ብሎ ህዝቡ ሴል እንዳት እንዳትታዩ ተብለው እንደተከለከሉ ነው የሚነግሩኝ ሱ እውነት ነው ያው ለመከልከል ሳይሆን ማህበረሰቡ ይህ ሁሉ ሽማግሌዎችን እና ደካማዎችን እየጎተታችኋቸው ከምትመጡ ተወካዮችን መርጣችሁ የተሻሉ ሰዎችን መርጣችሁ ወደ ወረዳ መምጣት ትችሉ ነበር፣ አደለ? ለምንድን ነው ይህን ሽማግሌዎችን ያመጣችሁ? ነው እንጂ ለምን ቅሬታ መጣችሁ የሚል እስክልከል አልከለከልነም። የወረዳው የሕዝብ ግንኙነት ኃላፊ አቶ ሲሳይ አያሌው ግን ወደ ኋላ እንደገለጹልኝ ዘንድሮ በተፈጥሮ አደጋ ምክንያት ለተፈጠረው ችግር ከአካባቢው በደረሰው ሪፖርት መሰረት መንግስት አስፈላጊውን እርምጃ እንደሚወስድ ነው። አካባቢው ነዋሪዎች ጨምረው ለቪኦኤ እንደገለጹት የመሬት ጥበት በአካባቢው ስላለ በቀበሌዎቹ አያሌ ወጣቶች የራሳቸው የሚያርሱት መሬት የላቸውም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Cardies abba.